በምዕራብ ወለጋ ዞን ነጆ ከተማ ውስጥ ባለፈው እሁድ ሌሊት ከፖሊስ ድብደባ ጋር በተያያዘ አንድ ተማሪ መሞቱን የከተማዋ ነዋሪዎች ለኦሮምኛ ፕሮግራም ክፍል ባልደረባ ለጃለኔ ገመዳ ተናግረዋል። የነጆ ከተማ አስተዳደር ግን ተማሪው የሞተው በሕመም ምክንያት መሆኑን ሐኪም አረጋግጧል ብሏል። በሌላ በኩል ቤተሰብ የታሰሩ አባላቱን ማየት እንዳልቻለና ከከተማይቱ በፖሊሶች ተይዘው የተወሰዱትም የት እንደደረሱ እንደማያውቅ ይገልጻል። ወደ ጃለኔ ሪፖርት እናልፋለን። ሶሎሞን ክፍሌ ነው የሚያቀርበው። የነጆ ከተማ ነዋሪ የሆኑት አቶ መሐመድ ሂካ ለጃለኔ እንደገለጹት ከሁለት ሳምንታት በፊት የፌዴራል ፖሊስና የአጋዚ ወታደሮች ከተማይቱ ውስጥ በሚገኘው የመሰናዶ ትምህርት ቤት ገብተው ተማሪዎችን ከሰበሰቡ በኋላ ፊታቸውን ወደ ፀሐይ አዙረው መሬት ላይ እንዲተኙ አድርገዋል። ትማራላችሁ አትማሩም። እናንተ ግን ምንም ጥያቄ መጠየቅ አትችሉም ብለው ደበደቧቸው ነበር። በዚህ ምክንያት ለሁለት ሳምንታት ተማሪዎች ትምህርት ቤት እንዳልሄዱና ፈደሳ አበራ፣ ምትኩ ዋጋሪ፣ መርጋ አጋ፣ ደጋጋ እንዳለ፣ ጅሬኛ ማሞ፣ ጋዲሳ ዋጋሪና ኢፋ ጫሊ የሚባሉ ተማሪዎች ተይዘው እስር ቤት እንደገቡ ነዋሪው ገልጸዋል። እነዚህ ተማሪዎች መጋቢት 28 2008 ዓመተ ምህረት በፍርድ ቤት ቀጠሮ አላችሁ ተብለውም ነበር፣ ከተወሰዱ በኋላ ቀኑን ሙሉ ምንም ምግብ ሳይሰጣቸው እዚያው ውለው ፍርድ ቤትም ሳይቀርቡ እንደተመለሱ በተጨማሪ ተገልጿል። የነጆ ከተማ ተማሪ የሆነው ሰቦቃ አየነው እንደገለጸው ደግሞ ባለፈው እሁድ የፋሲካ በዓል ዕለት ማታ ተማሪ ሳሙኤል ተክሌ አመንቴ የሚባል የዘጠነኛ ክፍል ተማሪ ፖሊስ ባደረሰበት ኃይለኛ ድብደባ ምክንያት ደም ሲያውከውከው ከቆየ በኋላ ሆስፒታል ደርሶ ሞቷል ብሏል። ፋሲካ ዕለት ንዲ ሳሙኤል የሚባል አውቃለሁ። ዘጠነኛ ክፍል ተማሪ ነው። ያጅ ላይ ይሰራል። ላልቱ አካባቢም መኪና እያጠገነ ይኖራል። እናትለው ወደፊቱ ማንቸስ ጣዳ ወጥቼ ወይን ያሳድጋለሁ ብሎ ሲያወራም ሰምቼ ነበር። በፋሲካ ጋር ሌት ማታ ሌሎች ሩጫ አመለሱና ሲወጡ፣ ይሄ ደግሞ እንዳጋጣሚ ተያዘ። ከተያዘ በኋላ ሌሊት ባይ ጃርባይ ወይ ጃርባይ ላይ ነው መጡ ብሎ ትጮይ ሲያልፍ ሰዎቹ ሰሙ። ከዛ በኋላ ሆስፒታል ሄደ ወስዶ ሲሄድ ደግሞ እዛ ሞተ። ፖሊሶች ናቸው። ወደ ግዳ የሚባል ወደ ሀገሩ ሬሳው ዛ ጨለማን ልጆቹ ያስሉ። አሁን እስር ቤት ያሉ ተማሪዎች ስንት ይሆናሉ? መቼ ነው የታሰሩት? ከሶስት ሳምንት በፊት ይሆናሉ። ግማሹ ገብቶ ነበር። ሌሎቹ ደግሞ አሁን የተሰቃዩ ነው። የጠፉ ተማሪዎች አሉ። ፊታት ፈርሶ አባት እናታቸውን በልጁ ምክንያት ስለዚህ ሌሎቹም ግልጽ ያልደረሰኝም እንጂ እነ ባይነው ያየሁት ናቸው። ልጆቻቸው ስላልተገኙ እነዚህ በልጆቻቸው ኳልታ እየዘቃዩ ናቸው። ታስረው ያሉትን ሄዶ መጠየቅ ይቻላል። በአይን ለማየግ ለመገናኘት አይችሉም ከቤተሰቦቻቸው ጋ አንደርግራውንድ ጨለማውስ ነው ታስረሉ ምግብ ባና እና የወላጅ እናታቸው ሆነ ሌላ ዘመዶቻቸው በአይን ለማየት አይችሉም። ምግብ ሰጥቶ ነው የሚመለሱ እንጂ ሰርጎቻቸው ጋር ተጋናኝቶ ወደ ሌላ ቦታ የተወሰዱ አሉ። የት ነው የተወሰዱት? ወር እንደሰማን ከሆነ ለወጪ ጦላ ይላሉ ባለስልጣናቶቹ። የታሰሩ ሰዎች የት እንዳሉ ለቤተሰቦች አይናገሩም። እየተዘቃዩ ናቸው። እነሱ የት አሉ፣ ወይ ሞታሉ፣ ወይ አሉ፣ ወይ ገባሉ፣ ወይ አይገቡም ብሎ ጭንቀት ላይ ናቸው። ከእነሱ ውስጥ አሁን ለምሳሌ ሴት ባይባላላ ማቶ ሲባላ ሀይስኩል አስተማሪ ነው አንዱ የመማር ማስተማሪ ሂደት ቀጥሏል። አሁን ዛሬ ይወጣሉ ይገባሉ። ዛሬ በስንት ሰዓት ላይ ወደ ቤት ተመለሱ፣ የረፈራቶሪ እንደሆነ አናውቅም። በተጨማሪም ከተማይቱ ውስጥ ተማሪዎች፣ አስተማሪዎችና ሌሎችም ተይዘው የት እንዳደረሷቸው የማይታወቅ እንዳሉ አቶ መሐመድ ሂካ ገልጸዋል። ወደ የትኛው እስር ቤት እንደላኳቸው አንድም የሚያውቅ የለም። ነጆ ወረዳ ውስጥ ባሉ እስር ቤቶች ውስጥም የሉም። ወደ ላይ ተልከዋል ይባላል። ቤተሰብ የት ናቸው ብሎ ይጠይቃል። ታሳሪዎቹ ከቤተሰቦቻቸው ጋር ምንም ግንኙነት የላቸውም። ሌላም ችግር እንዳለ መኖሩን የገለጹት አቶ መሐመድ ሂካ፣ ይኸውም በከተማይቱ ውስጥ ታስረው ያሉትን ምግብ ማቀበል እንጂ በአይን ማየት አልተፈቀደላቸውም ብለዋል። ማየት አትችሉም፣ ምግብ አስቀምጣችሁ ሂዱ ብለው ቤተሰብን ይመልሳሉ ብለዋል። የነጆ ከተማ አስተዳዳሪ አቶ ብርሃኑ ጫሊ ስለ ተማሪ ሳሙኤል ተክሌአመንቴ አሟሟት ተጠይቀው ነበር። ሆስፒታል ባገኘነው መረጃ የግል የጤና ችግር እንዳለበት ያዩት ዶክተሮች ወስነዋል የሚል ነው። ነገር ግን በአካል ሆስፒታል ተገኝተን አልጠየቅነውም። ይኸውም ግለሰቡ ከበላውና ከጠጣው ነገር ጋር በተያያዘ ነው። ምናልባት ከመጠን በላይ በመጠጣቱ ከልቡ ጋር የተያያዘ ነው ተብሏል። ተማሪው የሞተው በፖሊስ ድብደባ ነው የተባለው አንዳንድ ኃይሎች ረብሻ ለመቀስቀስ የሚያስወሩት ነው ያሉት አቶ ብርሃኑ ስለ ታሰሩት ተማሪዎችና ሌሎችም ተጠይቀው ካኔ ደማ ነሞታ ረኩ አዳዳ ጠሪ ካኔ ፖሊሲኒ የታሰሩት የተለያየ ችግር ፈጥረው ፖሊስ አስፈላጊው መረጃ ያገኘባቸው ነዋሪዎችም ሆነ መምህራን ሊሆኑ ይችላሉ። በወንጀል ተከሰው ፍርድ ቤት የቀረቡት ተማሪዎች ብቻ አይደሉም። ዝም ብሎ ግን ፖሊስ ከትምህርት ቤትና ከከተማ ይዞ በቁጥጥር ስር አያውላቸውም። የሕግ የበላይነት የተጠበቀባት አገር ነች። በከተማይቱ ውስጥ ታስረው ያሉትን ቤተሰብ መገናኘት ይከለክላል ስለሚባለውም አቶ ብርሃኑ ጫሌ በሰጡት መልስ ዘመዶች ለሞት ዘመዶችና ሌሎች ሰዎች ፖሊስ ጣቢያ ሄደው በፖሊስ ቁጥጥር ስር ያሉትን ሰዎች መጠየቅ፣ ማነጋገር ይችላሉ። ነገር ግን የመጎብኛ ሰዓት አለ። የተከለከለበት ሰዓት ከተፈቀደው ሰዓት ውጭ እየሄዱ ሊሆኑ ሲችሉ ብቻ ነው። ከነጆ ከተማ ተይዘው የት እንደተወሰዱ ቤተሰብ ሳያውቅ ቀርቶ በጭንቀት ላይ እንደሆነ ነዋሪዎች ገልጸው ነበር። አቶ ብርሃኑም ተጠይቀዋል። ወንጀል ሲፈጽሙ ጉዳያቸው በከፍተኛ ፍርድ ቤት ቁጥጥር ስር የሚውሉ አሉ። እንደዚሁም አገሪቱ ውስጥ ባሉ የተለያዩ ፍርድ ቤቶች ደረጃ በደረጃ ሕግ ፊት የሚቀርቡ አሉ። ስለዚህ የት እንዳሉ ፖሊስ ቢሮ፣ አቃቤ ሕግ ቢሮና እኛ ዘንድ መጥተው መጠየቅ ይችላሉ። በተለያዩ አካባቢዎች የተላኩ ስላሉ ገንዘብ ኖሯቸው መሄድ ከቻሉ የት የት እንዳሉ እናውቃለን። ከእኛ ዘንድ መጥተው መረጃ ማግኘትም ይችላሉ። የነጆ ከተማ አስተዳዳሪ አቶ ብርሃኑ ጫሊ እንዳሉት የመማር ማስተማር ሂደቱ ግን በተሟላ ሁኔታ እየተካሄደ ነው፣ ችግር የለም።